ሰማያዊ ድምጽ እየተዘጋጀ ከደቡብ አፍሪካ በትራንስ ወርልድ ራዲዮ ከሰኞ ከሰኞስ ጋር የሚቀርብላችሁ የመጽሐፍ ቅዱስ ትምህርት ክፍለ ጊዜ ነው። በጌታ የተወደዳችሁ አድማጮቻችን እንደምናመሻችሁ፣ የእግዚአብሔር የአምላካችን ፈቃድ ሆኖ እንደ ገና ደግሞ ዛሬ በዚህ ዐይነት መልክ በፊቱ እንድንቀርብ ይህን እድል ተቸረናል። እግዚአብሔር ይክበር ይመስገን። ዛሬ እንግዲህ ትላንትና እንዳስታወቅናችሁ የምናጠናው መጽሐፍ የመጽሐፈ ነህምያን ትምህርት ይሆናል። እግዚአብሔር የሚኖረንን ጊዜ ይባርክልን እያልን እዚህ በመስፍን ጉቱ ዝማሬ ዝግጅታችንን እንጀምራለን። you yeah አው ወዳጆቼ፣ እግዚአብሔር ለኔና ለናንተ ያደረገውን ብንቆጥረው አንዘልቀውም፣ በእውነት ይታክተናል፣ ቃላቶች ያጥሩናል። እግዚአብሔር ይክበር ይመስገን። በሰላም ወጥተን ዛሬ ደግሞ እንደ ገና በዚህ አይነት ሁኔታ በፊቱ መቅረብ መቻላችን ራሱ ድንቅ ነገር ነው ወዳጆቼ። ዛሬ በመድኃኒት ብዛት የሚቆሙ የሚመላለሱ ብዙ ሰዎች አሉ። እኛ ግን መድኃኒታችን ኢየሱስ ክርስቶስ ብቻ ሆኖልናልና ስሙ ይክበር ይመስገን። መስፍን ጉቱ በዚህ ዝማሬ ስላገለገለን እግዚአብሔር ይባርከው እያልን ወደ ዛሬው ዝግጅታችን በጸሎት እናልፋለን። እንጸልይ። ጌታችን ሆይ አንተን በመደገፋችን ለማረፍ ይችለናልና፣ ክብር ተመስገን። ቃላቶቻችን ተዘርዝረው ተደርድረው አንተን ለመግለጽ ፈጽሞ አይችሉም። አንተ ለሕይወታችን ያደረግከው ድንቅ ነገር ነውና ክበር እግዚአብሔር አምላካችን ሆይ አሁንም ደግሞ ወደ ፊት እንደዚሁ እንደምትመራን፣ መውጣትና መግባታችንን እንደምትቆጣጠር እግዚአብሔር ሆይ በአንተ ላይ እንታመናለን። ስለዚህም ደግሞ ጌታችንና መድኃኒታችን ሆይ ስላደረግክልን ድንቅ ነገር አሁንም ደግመን ደጋግመን እናመሰግንሃለን። በቀረው የሕይወት ዘመናችን ከአንተ ጋር መኖር እንድንችል እግዚአብሔር ሆይ እርዳን። እንደ ተማርነው እንደ ተረዳነው እውነት ደግሞ በቤት ውስጥ እንድንመላለስ እርዳን። እግዚአብሔር ሆይ ልባችን የሻከረበት፣ ልባችን የደከመበት፣ በፊትህም ደግሞ ያነከስንበትን ነገር አድሰ እንደ ገና ኀይልና ጒልበትን ሰተ በንሳ በፊትህ እንድንወርቅ እግዚአብሔር አምላካችን ሆይ ይህንን ዕድል እንድትሰጠን እንለምንሃለን። ጌታ ሆይ የሚኖረንን ጊዜ ባርክልን፣ ቃልህንም ባርክልን። በመድኃኒታችን በጌታችን በኢየሱስ ክርስቶስ ያው ስም ስትል ስማን። አሜን። አድማጮች በትላንትናው ምሽት ክፍለ ጊዜ ጥናታችን እንግዲህ የመጽሐፈ ዕዝራን ጥናታችንን ማጠናቀቃችን ይታወሳል። የተማርነውም ክፍለ ጊዜ ውስጥ ማለትም በትላንትናው ክፍለ ጊዜ ከምዕራፍ ዘጠኝና ከምዕራፍ አስር የተመለከት ነው። በአጠቃላይ በዕዝራ መሪነት የተደረገውን ታድሶ ነበር። ዛሬ ደግሞ አስቀድሜ እንደ ተናገርኩት የምንመለከተው የመጽሐፈ ነህምያ ጥናት ይሆናል። እስቲ አስቀድሜ መግቢያውን ልስጣችሁ። ወዳጆቼ በመጽሐፉ መጀመሪያ ላይ መጽሐፈ ነህሚያ ማለቴ ነው። የነህሚያ ስም መጠቀሱ ጻፊው እርሱ ነው ብለን እንድናስብ ያደርገናል። የመጽሐፉ ጻፊ ግን ዕዝራ ሲሆን ልብ በሉ የመጽሐፈ ነህሚያ ጻፊ ዕዝራ ሲሆን ጽሑፉን ያገኘውም ከነህሚያ ማስታወሻ ነው። ልብ በሉ መጽሐፈ ነህሚያን የጻፈው ዕዝራ ሲሆን ጽሑፉን የሚያገኘው ከነህምያ ማስታወሻ ነው። እንደ መጽሐፈ ዕዝራ ሁሉ ይህም መጽሐፍ ደብዳቤዎችን፣ አዋጆችንና ሌሎች ጠቃሚ ሰነዶችን በውስጡ አካቷል። አጥር ባለ አገላለጽ ሁለቱንም መጻሕፍት አንድ ጸሐፊ ነው የጻፋቸው ማለት ነው። የዕብራይስጡ መጽሐፍ ሁለቱንም ማለትም መጽሐፈ ዕዝራንና ነህምያን በአንድ ጥራዝ ነው የሚያስቀምጣቸው ነህምያ ተራማኝ ሲሆን፣ ልብ በሉ ነህምያ እንደኔና እንደናንተ ተራማኝ ሲሆን ዕዝራ ግን ካህን ነበር። ዕዝራ ግን እ ካህን ሰው ነበር። መጽሐፈ ዕዝራ የሚያተኩረው መጽሐፈ ዕዝራ የሚያተኩረው የቤተ መቅደሱ ግንባታ ላይ ሲሆን ይህንንም ቶሎ ቶሎ ጻፍ ጻፍ አድርጉ። መጽሐፈ ዕዝራ የሚያተኩረው የቤተ መቅደሱ ግንባታ ላይ ሲሆን መጽሐፈ ነህሚያ የሚያተኩረው ግን መጽሐፈ ነህሚያ የሚያተኩረው የኢየሩሳሌም ቅጥር ግንባታ ላይ ነው። የኢየሩሳሌም ቅጥር ግንባታ ላይ ነው። ከመጽሐፈ ዕዝራ የሕዝቡን ከምርኮ መመለስ በሃይማኖታዊ ገጽታው ነው የምንመለከተው። ከመጽሐፈ ነህሚያ ግን የሕዝቡን ከምርኮ መመለስ ከፖለቲካዊው ገጽታ አንጻር ነው የምንመለከተው። ይህንን እንደገና ልድገምላችሁ። ከመጻፈ እዝራ የሕዝቡን ከምርኮ መመለስ የሕዝቡን ከምርኮ መመለስ በሃይማኖታዊ ገጽታው ነው የምንመለከተው በሃይማኖታዊ ገጽታው ነው የምንመለከተው። ከመጻፈ ነህምያ ግን የሕዝቡን ከምርኮ መመለስ የሕዝቡን ከምርኮ መመለስ ከፖለቲካዊው ገጽታ አንጻር ነው የምንመለከተው። እዝራ ካህንና ጸሐፊን ወክሎ ቀርቧል። ልብ በሉ፣ እዝራ ካህንና ጸሐፊን ወክሎ ነው የቀረበው። ነህምያ ደግሞ ነህምያ ደግሞ የአገር ሽማግሌዎችን ወይም አዛውንቶችን ወክሎ ቀርቧል። ነህሚያ ደግሞ የአገር ሽማግሌዎችን ወይም አዛውንቶችን ወክሎ በዚህ ክፍል ውስጥ ቀርቦ እናገኛለን። ነህሚያ በታላቁ የፋርስ ንጉሥ አርጤክስስ ቤተ መንግሥት ውስጥ ከፍተኛ ስፍራ ቢኖረውም ልቡ ግን ከእግዚአብሔር ሕዝብና በኢየሩሳሌም ከነበረው እንቅስቃሴ ጋር ነበር። የግልዮትን የሚመለከት ማሳሰቢያ ከመጽሐፉ በተደጋጋሚ መመልከት ይቻላል። ይህ እንግዲህ ስለ ጸሐፊው ነው ማለት ነው። ጊዜውን ደግሞ እንመልከት። በቅደም ተከተል ደረጃ ስንመለከተው ይህ መጽሐፍ የመጨረሻው የታሪክ መጽሐፍ ነው። ይህንም አስተውሉ። በቅደም ተከተል ደረጃ ስንመለከተው ይህ የነህሚያ መጽሐፍ የመጨረሻው የታሪክ መጽሐፍ ነው። በመጽሐፍ ቅዱስ ውስጥ ማለት ነው። የአይሁድ ይሁድ ሕዝብ ታሪክን ስንመለከት። ታሪካቸው በእነዚህ መጽሐፍት ላይ ነው የሚያቆመው። ሰባው የምርኮ ዓመት አብቅቷል። የሕዝቡ ቅሬታዎችም ወደ አገራቸው እየተመለሱ ነው። በመጀመሪያ የተመለሱት ዘሩባቤልን ተከትለው ነበር። ልብ በሉ፣ በመጀመሪያ የተመለሱት ዘሩባቤልን ተከትለው ነበር። ከአምሳ ዓመት በኋላ ደግሞ በዝራ መሪነት ሌሎች አይሁዳውያን ወደ አገራቸው ከምርኮ ተመልሰዋል። ነህምያ ደግሞ ከዕዝራ አስራ አምስት ዓመት በኋላ ነበር ወደ አገሩ እየተመለሰው። ነህምያ ደግሞ ከዕዝራ አስራ አምስት ዓመት በኋላ ነበር ወደ አገሩ እየተመለሰው። ምንም እንኳ ወዳጆቼ እነዚህ ዓመታት ግምት ላይ የተመሠረቱ ቢሆኑም ከምርኮው በኋላ የእስራኤል ታሪክ ምን መልክ እንደነበረው ግን ሊያሳዩን ይችላሉ። በዳንኤል ትንቢት የተጠቀሰው ሰባ ሱባኤ በዳንኤል ትንቢት ውስጥ የተጠቀሰው ሰባ ሱባኤ የሚጀምረው ከመጽሐፈ ነህምያ ነው። ኢየሩሳሌምን መጠገንና መሥራት ትእዛዙ ከሚወጣበት ጀምሮ እስከ አለቃው እስከ መሲሕ ድረስ ሰባት ሱባኤና ስድሳ ሁለት ሱባኤ ይሆናል። ልድገምላችሁ። ኢየሩሳሌምን መጠገንና መሥራት ትእዛዙ ከሚወጣበት ጀምሮ እስከ አለቃው እስከ መሲሕ ድረስ ሰባት ሱባኤና ስድሳ ሁለት ሱባኤ ይሆናል እርሷም በጭንቀት ዘመን ከጐዳናና ከቅጥር ጋር ትሠራለች፣ ይላል ዳንኤል ምዕራፍ ዘጠኝ ቁጥር ሀያ አምስትን ይመለከቷል። ዳንኤል ምዕራፍ ዘጠኝ ቁጥር ሀያ አምስትን በኋላ ተመልከቱ። ከመጽሐፈ ነህምያ የምንመለከተውም ወዳጆቼ ይህንኑ ነው። የዳንኤል ሰባ ሱባኤን በተመለከተ የሚከተለው የቀን አቈጣጠር ብዙ ሊረዳን እንደሚችል አስባለሁ። ቂሮስ አዋጁን ያወጣበት ዘመን ልብ በሉ። ቂሮስ አዋጁን ያወጣበት ዘመን አምስት መቶ ሰላሳ ስድስት ከክርስቶስ ልደት በፊት ነው ማለት ነው። ቂሮስ አዋጁን ያወጣበት ዘመን አምስት መቶ ሰላሳ ስድስት ከክርስቶስ ልደት ዓመት በፊት ሲሆን ይህን ከዕዝራ ምዕራፍ አንድ ቁጥር 14 መመልከት ይቻላል። ዕዝራ ምዕራፍ አንድ ቁጥር 14ን ይመለከቷል። በአርጤክስስ ዘመን የወጣው አዋጅ ደግሞ አራት መቶ አርባ አምስት ዓመት ከክርስቶስ ልደት በፊት ሲሆን በአርጤክስስ ዘመን የወጣው አዋጅ በአርጤክስስ ዘመን የወጣው አዋጅ አራት መቶ አርባ አምስት ዓመት ከክርስቶስ ልደት በፊት ሲሆን ይህን በተመለከተ ደግሞ ከነህምያ ምዕራፍ ሁለት ነህምያ ምዕራፍ ሁለት ከቁጥር አንድ እስከ ስምንት ባለው ስፍራ መመልከት ይቻላል። ነህምያ ምዕራፍ ሁለት ከቁጥር አንድ እስከ ስምንት ያለውን ስፍራ ልብ ይሏል። የመጽሐፉ ቁልፍ ጥቅሶች፣ ይህንም ቃል በሰማው ጊዜ ተቀምጭ ያለቀስኩ አያሌ ቀን ማዝን ነበር፣ በሰማይም አምላክ ፊት እጾምና እጸልይ ነበር ይላል ነህምያ ምዕራፍ አንድ ቁጥር አራትን ተመልከቱ። ነህምያ ምዕራፍ አንድ ቁጥር አራትን ልብ ይሏል። እኔም ትልቅ ሥራ እሠራለሁ እወርድም ዘንድ አይቻለኝም ሥራውን እትቼ ወደ እናንተ በመውረዴ ስለ ምን ሥራው ይተጋጐላል ብዬ መልእክተኞችን ላኩባቸው ይላል ነሄምያ ምዕራፍ ስድስት ቁጥር ሦስትን ልብ ይሏል። ነሄምያ ምዕራፍ ስድስት ቁጥር ሦስትን መመልከት ይቻላል። እንግዲህ እስካሁን የተመለከትነው የዚህ የመጻፈ ነህሚያን መግቢያ ነበር ማለት ነው። ይህንን ካልን በኋላ አሁን በቀጥታ ወደ ዛሬው ትምህርታችን ወደ ምዕራፍ አንድ እንሸጋገራለን። እስቲ መጽሐፍ ቅዱሶቻችሁን አሁን ገለጥ ገለጥ አድርጉና ነህሚያ ምዕራፍ አንድን አወጡ። የዚህ የነህሚያ ምዕራፍ አንድ አብይ ሐሳቡ የነህሚያ ምዕራፍ አንድ አብይ ሐሳቡ ለኢየሩሳሌም ቅሬታዎች ነሄምያ ያቀረበው ጸሎት የሚል ይሆናል። ለኢየሩሳሌም ቅሬታዎች ነሄምያ ያቀረበውን ጸሎት በዚህ በምዕራፍ አንድ ውስጥ በስፋት እንመለከታለን። የእግዚአብሔር ሕዝብ በተደጋጋሚ በጣዖት አምልኮ ተጠምደዋል። ወዳጆቼ፣ ከዚህ በፊት በስፋት ይህንም በተደጋጋሚ አጥንተናል። የጣዖት አምልኮ ምንጭ ወደ ሆነች ወደ ባቢሎን በምርኮኝነት ሄደዋል ሲመለሱ ግን የጣዖት አምልኮውን አጸያፊነት ተረድተው ቢሆንም ያደረጉት ታድሶ የተሟላ አልነበርም። ከዚህ ጊዜ አንስቶ የሮም ዘመነ መንግሥት እስከ ተመሠረተበት ጊዜ ድረስ በፍጹም ከዚህ ችግር ነጻ አልነበሩም። አስተዋላችሁ? እነዚህ አይሁዳውያን የሮም ዘመነ መንግሥት እስከ ተመሠረተበት ጊዜ ድረስ በፍጹም ከዚህ ከባድ አምልኮ ችግር ነጻ አልነበሩም ወይም ደግሞ አልተላቀቁም ነበር አዲስ ኪዳን በጀመረበት ዘመንም አይሁዳውያን በሮም መንግሥት ስር እንደነበሩ ነው የምንመለከተው ኢየሩሳሌምን በመገንባቱ ረገድ ሦስት ሰዎች የየራሳቸው ድርሻ አላቸው የመጀመሪያው ዘሩባቤል ነው ልብ በሉ ኢየሩሳሌምን በመገንባቱ ረገድ ሦስት ሰዎች የየራሳቸው ድርሻ አላቸው ከእነዚህም የመጀመሪያው ማን ነው ማለት ነው? ዘሩባቤል ነው። ዘሩባቤል ነው። እርሱም የአገሪቱን ፖለቲካዊ ገጽታ ይወክላል። ተመልከቱ፣ ዘሩባቤል የአገሪቱን ፖለቲካዊ ገጽታ ይወክላል። ሁለተኛው ሰው ደግሞ እዝራ ነው። ኢየሩሳሌምን በመገንባቱ ረገድ እዝራ ከፍተኛ ድርሻ ነበረው። እርሱም ማንን ይወክላል ማለት ነው? ካህናትን ይወክላል ማለት ነው። እዝራ ካህናትን ይወክላል። ሶስተኛው ሰው ደግሞ ነህምያ ነው። ልብ በሉ። ኢየሩሳሌምን በመገንባቱ ረገድ ከፍተኛ ድርሻ ያበረከተው ሶስተኛ ሰው ደግሞ ነህምያ ሲሆን ነህምያ ሲሆን እርሱም ተራ ሰዎችን ወይም ዜጎችን ነው የሚወክለው ነህምያ ተራ ሰዎችን ወይም ዜጎችን ይወክላል ማለት ነው። እንግዲህ ልብ በሉ የመጀመሪያው ዘሩባቤል ነው። ዘሩባቤል ያገሪቱን ፖለቲካዊ ገጽታ ይወክላል። ሁለተኛው ሰው ደግሞ እዝራ ነው። እዝራ ደግሞ ካህናትን ይወክላል። ሶስተኛው ሰው ደግሞ ነህምያ ሲሆን እርሱም የሚወክለው ተራ ሰዎችን ወይም ዜጎችን ማለት ነው። በአሁኑ ጊዜ ወዳጆቼ፣ በአገልጋይና በተራማኝ መካከል ያለው ልዩነት ከሚገባ በላይ ሰፍቶ ይታያል። ይሁን እንጂ ተራዋማኝ ከእግዚአብሔር ጋር ኅብረት ማድረግ እንዳለበት ሁሉ አገልጋዩም ከእግዚአብሔር ጋር የጠበቀ ኅብረት ሊኖረው ይገባል። የኢየሩሳሌም ቅጥር የሠራውና ቤተ መቅደሱን ያነጻው እዚህ ላይ አስተውሉ የኢየሩሳሌምን ቅጥር የሰራውና ቤተ መቅደሱን ያነጻው ነህምያ የሚባል ተራ ሰው ነበር። በአሁኑ ጊዜም ታላቅ የእግዚአብሔር ሥራዎችን የሚያከናውኑ ወዳጆቼ ተራማኞች እንደሚነሱ አምናለሁ። ዛሬም ቢሆን መገንባት ያለበት ነገር አለ። ዛሬም ቢሆን ነህምያን የመሳሰሉ ሰዎች ያስፈልጉናል። ነህምያ የእግዚአብሔርን ሥራ በትጋት በመሥራት ያምናል። እየሠሩ በመጸለይም ያምናል። እየሠሩ መጸለይ፣ እየጸለዩ መሥራት የነህምያ ሕይወት ዐይነተኛ መገለጫ ነው ማለት ይቻላል። በፋርስ ውስጥ ጥሩ የመንግሥት ሥራ ነበረው። ታማኝ ጨዋና ተወዳጅ ሰውም ነበር። በዚያው በነበረበት ፋርስ አገር መቅረት ይችል ነበር። ቢቀር ኖሮ ደግሞ ታሪኩ በዚህ ጽሑፍ ውስጥ አይመዘገብለትም ነበር። ስለ እርሱ ምንም የምናውቀው እንዲያውም አይኖረንም ነበር። ነህምያ በኢየሩሳሌም ለነበሩት ቅሬታዎች የሚያስብና የሚጠነቀቅ ሰው ነበር። የዚህ መጽሐፍ መጀመሪያ ሰባት ምዕራፎች ልብ በሉ፣ የዚህ የመጽሐፈ ነህምያ መጀመሪያ ሰባት ምዕራፎች ስለ ኢየሩሳሌም ቅጥር መሠራት ነው የሚናገሩት። የተቀሩት ምዕራፎች ደግሞ ስለ መንፈሳዊ መነቃቃትና ታድሶ የሚናገሩ ናቸው። ይህንን ነጥብ ልድገምላችሁ። የመጽሐፈ ነህምያ መጀመሪያ ሰባት ምዕራፎች ስለ ኢየሩሳሌም ቅጥር መሠራት ነው የሚገልጹት ወይም ደግሞ የሚያብራሩት የተቀሩት ምዕራፎች ደግሞ የተቀሩት ምዕራፎች ደግሞ ከምዕራፍ ሰባት በኋላ ማለት ነው ስለ መንፈሳዊ መነቃቃትና ታድሶ ያስተምራሉ ወይም ደግሞ ይናገራሉ ማለት ነው። የመጀመሪያው ምዕራፍ በነህሚያ ጸሎት ይጀምራል። እንዲህ ይላል እስቲ ነህምያ ምዕራፍ አንድ ከቁጥር አንድ እስከ ሁለት ያለውን ስፍራ በደንብ ተመልከቱ። የአካልያ ልጅ የነህሚያ ቃል በሀያኛው ዓመት በካሴሉ ወር እንዲህ ሆነ። እኔ በሱሳ ግንብ ሳለው ከወንድሞቼ አንዷ ሐናኒ ከእርሱም ጋር ሌሎች ሰዎች ከይሁዳ መጡ። እኔም የዳኑትን ከምርኮ የተረፉትን የአይሁድን ነገር የኢየሩሳሌምንም ነገር ጠየቅኳቸው ይላል። እዚህ ላይ ነህምያ ከምርኮ የተረፉት የሚለው ከምርኮ ወደ አገራቸው የተመለሱ አይሁዳውያንን ለመግለጽ ፈልጎ ነው። ነህምያ ወደ አገሩ መመለስ ቢችልም ለጊዜው ምቢዮን እዚያው መቆየት ፈልጓል። እዚያው ባለበት አገር ሥራ ይዞ መኖርን መርጧል። እግዚአብሔር በእንዲህ ዐይነት ሰው እንኳ መጠቀም ስለሚችል ነህምያ ላይ መፍረድ አንችልም። ይህ ትልቅ ኃላፊነት ላይ የነበረ ሰው ለእግዚአብሔር ሥራ ምን ያህል ያስብ እንደ ነበር መመልከት ይቻላል። አንድ ቀን በቤተ መንግሥት ውስጥ እያለ ከኢየሩሳሌም ከመጡ ጥቂት አይሁዳውያን ጋር የተገናኘ። እነዚህ ሰዎች ስለ አገራቸው ወሬ ይዘውለት መጥተዋል። ለመሆኑ የኢየሩሳሌም ሁኔታ እንዴት ነው? በማለት ላቀረበው ጥያቄ የተሰጠው መልስ የሚያሳዝን ነበር። ቁጥር ሦስትን ተመልከቱ። እነርሱም በዚያ ስፍራ ያሉት ከምርኮ የተረፉት ቅሬታዎች በታላቅ መከራና ስድብ አሉ፣ የኢየሩሳሌምም ቅጥር ፈርሷል፣ በሮቿም በሳት ተቃጥለዋል አሉኝ ይላል። አይሁዳውያን በእንዲህ ዐይነት ሁኔታ የነበሩት በራሳቸው ኀጢአት ነበር። ወዳጆቼ ይህን አትዘንጉ። አይሁዳውያን በእንዲህ ዐይነት ሁኔታ የነበሩት ከራሳቸው ኀጢአት የተነሳ ነበር። ነሄሚያ በሰማው ነገር በጣም አዝኗል። በጣም ደስ የሚለውም ለሕዝቡ የሚያስብና የሚጨነቅ ሰው መሆኑ ነው። ቁጥር አራትን ተመልከቱ። ይህንም ቃል በሰማው ጊዜ ተቀምጬ አለቀስኩ፣ አያሌ ቀን ማዝን ነበር፣ በሰማይ አምላክ ፊት እጾምና ጸልይ ነበር ይላል። ከዚህ ጥቅስ ብዙ ቁም ነገሮችን አውጥቶ መመልከት ይቻላል። ነሄሚያ ሕዝቡ ለነበሩበት ችግር ደንታ ቢስ አልሆንም። በእነርሱ መፍረድም አልፈለገም። እዝራ እንዲሁ ሕዝቡ ስለ ነበሩበት ሁኔታ በጣም ያስብና ይጨነቅ እንደ ነበር ከመጻፈ እዝራ ተመልክተናል። በጌታ የተወደዳችሁ ወገኖች ዛሬ ቤተ ክርስቲያን አደገኛ ሁኔታ ውስጥ ናት። አንዳንድ ሰዎች መንቀፍና መተቸትን ይወዳሉ። እነዚህ ሰዎች ለሌላው ደንታላቸው ለማለት በጣም ይከብዳል። የምንነቅፈውና የምንተቸው ነገር የኛኑ የራሳችንን ልብ የማይሰብር እስከሆነ ድረስ ምንም ጥቅም የለውም። የምናስተላልፈው መልእክት እኛን ራሳችንን ካላስተካከለን በቀር የእግዚአብሔር መልእክተኞችን ማለት አንችልም። እዝራ ሽማግሌ፣ ነህምያ ደግሞ ወጣት ሳይሆኑ እንደማይቀር አስባለሁ። ልብ በሉ፣ እዝራ ሽማግሌ፣ ነህምያ ደግሞ ወጣት ሳይሆኑ እንደማይቀሩ አስባለሁ። በምርኮው ጊዜ ዕዝራ ሕፃን ሳይሆን አይቀርም። ኔሕምያ ደግሞ ምናልባት የተወለደው እዚያው የምርኮ አገር ውስጥ ሊሆን ይችላል። ምንም እንኳ ብዙዎቹ ከምርኮ በኋላ ወደ አገራቸው ቢመለሱም አንዳንዶቹ ግን በባቢሎን ቀርተዋል። ከቀሩት መካከልም አንዳንድ መንፈሳዊ ሰዎችም ነበሩበት። ስለዚህም ለምን በምርኮ አገር መኖርን መረጣችሁ በማለት ልንፈርድባቸው አንችልም። ከሮሜ ምዕራፍ ዐሥራ አራት ቁጥር አራት እንደምንመለከተው ሮሜ ምዕራፍ ዐሥራ አራት ቁጥር አራት እንደምንመለከተው ሐዋርያው ጳውሎስ አንተ በሌላው ሎሌ የምትፈርድ ማን? እርሱ ቢቆም ወይም ቢወድቅ ለገዛ ጌታው ነው ይላል። እኔና እናንተም ወዳጆቼ በእነዚህ ሰዎች ለመፍረድ ምንም መብት የለንም። ሌሎች አማኞች ላይ የፍርድ ቃልን ስናስተላልፍ ምንጊዜም ቢሆን ጥንቃቄ ማድረግ አለብን። እንደ ገና ስለዚህ የሰማይ አምላክ ስለሚለው ቃል መናገር እፈልጋለሁ። ቀደም ብለን እንደ ተመለከት ነው ይህን ቃል የምናገኘው በመጻፈ ዕዝራ፣ በመጻፈ ነህምያና በመጻፈ አስቴር ውስጥ ብቻ ነው። ኢየሩሳሌም ከተደመሰሰች፣ መቅደሱም ከተደመሰሰ በኋላ እንደ ቀድሞ ዘመን እግዚአብሔር በመቅደሱ ውስጥ በኪሩቤል መካከል እንደማይኖር ይታሰብ ነበር። የእግዚአብሔር ክብር ከምድሪቱም ሆነ ከመቅደሱ ተወስዷል። ለዚህ ነው እነዚህ ከምርኮ በኋላ የተጻፉት መጻሕፍት የሰማይ አምላክ በሚለው ቃል መጠቀም የጀመሩት። በኋላም ክርስቶስ በሰው አካል ተገልጦ ከሰማይ መጣ፣ በቤተልሔም ተወለደ። ይህንም አስመልክቶ ክብር ለእግዚአብሔር በሰማያት ይሁን በማለት አወጀ። ሉቃስ ምዕራፍ ሁለት ቁጥር አሥራ አራትን ተመልከቱ። አንድ ቀን ደግሞ ጌታ ኢየሱስ ክርስቶስ በታላቅ ክብር ይመለሳል። በዚያን ጊዜም የሰው ልጅ ምልክት በሰማይ ይታያል። በዚያን ጊዜም የምድር ወገኖች ሁሉ ዋይ ዋይ ይላሉ። የሰው ልጅንም በኃይልና በብዙ ክብር በሰማይ ደመና ሲመጣ ያዩታል። ማቴዎስ ምዕራፍ ሃያ አራት ቁጥር 30ን ልብ ይሏል። ያ ምልክት ምን እንደሆነ እኔ አላውቅም ወዳጆቼ ሆኖም የእግዚአብሔር ክብር እንደገና መመለስ ሊሆን እንደሚችል አስባለሁ። እግዚአብሔር ስለዚህ ድንቅ አሰራሩና ቃሉ ለዘላለም የተመሰገነ ይሁን። እንግዲህ በጌታ የተወደዳችሁ ወገዳጆች የዛሬውን ትምህርታችንን እዚህ ላይ እናበቃለን። ነገ ደግሞ የዚህን ተከታይ ክፍል ይዘንላችሁ እንቀርባለን። በሰላም እደሩ። በዚህ ፕሮግራም ላይ ያላችሁን አስተያየት ወይም ጥያቄ በመልእክት ሳጥን ቁጥራችን 1366 አዲስ አበባ በማለት ጻፉልን። እንዲሁም በሞባይል ስልክ ቁጥር 0944088425 እደግመዋለሁ፣ 0944088425 ደውሉልን። አጭር የጽሁፍ መልእክት ላኩልን። እንደዚሁም የምስራች ድምጽ ሬዲዮ በሚል የፌስቡክ ገጻችን፣ በቴሌግራም ቻናላችንና በዋትሳፕ ልታገኙን ትችላላችሁ።